የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ከታጩ ሶስት ተወዳዳሪዎች አንዱ ናቸው። የዓለሙ ድርጅት አባል ሀገሮችም በሚቀጥለው ሳምንት ድምፅ እንደሚሰጡበት ይጠበቃል። የዶክተር ቴዎድሮስ አድሃኖም እጩነት በኢትዮጵያውያን ዘንድ የሀሳብ ክፍፍል ፈጥሯል። በአንድ ወገን ዶክተር ቴዎድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና መሻሻሎችን አስመዝግበዋል የሚሉት ሲደግፏቸው፣ በአንጻሩ ዶክተር ቴዎድሮስ ያገለገሉት መንግስት የዜጎቹን መብት የሚገፍ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም በመስጠት አጣዳፊ ተቅማጥና ትውከት በሚል መድኃኒት እንዳይደርስ አድርጓል። በአለም የጤና ጉዳዮች አሉታዊ የመሸፋፈን ስራ ተፈጽሟል በሚል አጥብቀው በመቃወም ላይ ናቸው። ታላቅ አውሮፓ ቅርሰልፍ በስዊዘርላንድ ጄኔቫ የዓለም የጤና ድርጅት አባላት በጂኔቫ በሚቀጥለው ሳምንት ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ። ቴድሮስ አዳኖ ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻ ምርጫ ቀርቧል። ጤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በኦጋ ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አዳህኖም ኢትዮጵያና አፍሪካን ወክለው ዶክተር ሰኒያ ንሽታ፣ ከፓኪስታን ዶክተር ዴቪድ ናባሮ ከብሪታንያ ናቸው። ዶክተር ቴዎድሮስ አድሐኖም የዓለም የጤና ድርጅትን ለመምራት የሚያስችል ብቃት የላቸውም፣ በፍትሐዊና እኩል ተጠቃሚነት መብት አያምኑም ሲሉ በሚቀጥለው ሳምንት በአውሮፓ ሰልፍ ከጠሩት በቅድሚያ እንስማ። አቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅትን ይመራሉ። ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት አስርት አመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብዓዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ ሲያቋሽሹ የተሰሙ ሰው ናቸው። እና በአስር ሺ ከአስር ሺህ በላይ የሚገመቱ ሰዎች ባለፉት ሀያ አምስት አመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በአስር ሺህ የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋር እንዲጋለጡ ተደርጎ ሲሰቃዩ እኚህ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልም ብንወስድ ለረጅም ጊዜ ክልል ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደረጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ፣ እኚህ ሰው ድምጻቸውን ያሰሙ አይደሉም። ከሚያግደው አካል በኩል ሆነው ስራ ሲሰሩ የነበሩ ነው። ዶክተር ገመችስ ማሞ ለሀምሳ አራት ዓመታት የዘለቀው የኢትዮጵያ የሕክምና ማህበር ፕሬዚዳንት ናቸው። ዶክተር ቴድሮስ አዳህኖም ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ። ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበረ። በወባ ምክንያት ሞት አይ ቲንክ ከስልሳ ወር ከሰባ ፐርሰንት በላይ ቀንሷል ነው። በኤች በኤች አይ ቪ ምክንያት ሞትም እንደዚሁ ድራስቲክ ሊን የቀነሰው የእናቶችና ሕጻናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ምክንያቱም ከጊዜው ቀድማ ያሳካችው አንዱ ንትን ይሄ ነው የእናቶችና የሕጻናት ሞት ቁጥርን መቀነስ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም የዶክተር ቴድሮስ ብቃት አራያነት ያለውና ለውጥ ያመጣ ነው ይላሉ። ይሄ በሁለት ምክንያት፣ አንደኛ ሌሎች ኢትዮጵያውያን የዶክተርንን ጥረት የሚቃወሙ ኢትዮጵያውያን ሳይቀር በዓለም አቀፍ ተቋማት ላይ ኃላፊነት ቦታ እንዲኖራቸው እና እንዲወዳደሩ ያነቃቃል። ኢንስፓሬሽናል ኢፌክት አለው የማነቃቃት ጥቅም አለው። ሄኖክ አበበ ቢቂላ ነዋሚ ብራቱን ባይኖሩ እኮ አሁን ያለው ሁሉ አትሌት ላይኖረን ይችል ይሆናል። ማን ያውቃል? እነሱ የፈጠሩት መነቃቃት በጣም ቀላል የሚባል አይደለም። በመጪው ሳምንት በጂኒቫ የድጋፍና የተቃውሞ ሰልፎች ተጠርተዋል። ተቃውሞውን የሚያስተባብረው ግብረ ኃይልን በአውሮፓ ወክለው አቶ ዘላለም ተሰማ የሚከተለውን አስተያየት ይሰጣሉ። እኛ እንደ ኢትዮጵያውያን ወይንም እንደ አፍሪካውያን፣ አፍሪካ ከፍተኛ የሆነውን የጤና ችግር ጫና የተሸከመች ክፍለ ዓለም እንደመሆኗ መጠን አፍሪካን የሚወክል ካንዲዴት በዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለእኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም እንደው እንደ አባዜ ይዞን የምንቃውመው ጉዳይ አይደለም። የሚሆነው የእኛ ችግር ያለው ማን ናቸው እኚህ ሰው ለዚህ ቦታ የታጩት ሰው ማን ናቸው ከሚለው ጋር እና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ የመጀመሪያ ተቃውሟችንን የምናሰማው።